መላኩ ትናንት በደቡብ አፍሪቃ በተካሄደው የአካባቢያዊ አስተዳደርና የማዘጋጃ ቤቶች ምርጫ ገዢው ፓርቲ የአፍሪቃ ብሔራዊ ምክር ቤት ከባድ ሽንፈት እንደሚገጥመው በሰፊው ሲነገር ነበረ። ይፋ የተደረገው የምርጫ ውጤት ምንድን ነው የሚያመለክተው? ወዴትስ እያመራ ነው? እንግዲህ ሀገሪቱን በበላይነት ሲመራ የነበረው ገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ በምህጻረ ቃል ኤንሲ በየጊዜው ከስልሳ በመቶ በላይ ድምጽ በማግኘት ሲመራው ከነበረው ቦታ በመንሸራተት በርካታ መቀመጫዎቹን ለዲሞክራቲክ አሊያንስ በምህጻረ ቃል ዲኤ በማስረከብ ላይ ይገኛል። አሁን ቆጠራው ተጠናቆ ይፋ ባይደረግም የተቃዋሚ ፓርቲው ዲሞክራቲክ አሊያንስ ዲኤ ኬፕታውንን ሙሉ በሙሉ ሲቆጣጠር የመንግስቱን መቀመጫ ዋና ከተማ ፕሪቶሪያንና የሀገሪቱ የኢኮኖሚ ዋና አንቀሳቃሽ ሞተር ጆሐንስ በርገን ና የባህር ዳርቻውን ፖርት ኤልዛቤትን ለማስረከብ የመጨረሻው ውጤት እየተጠበቀ ነው። እንዲሁም በኤኤንሲ ጠንካራ ይዞታ በዌስተርን ኬፕ የዲሞክራቲክ አሊያንስ ስልሳ አራት በመቶ ድምጽ በማምጣት አሸንፏል። የመንግስቱ መቀመጫ ፕሪቶሪያ ችግር እንደነበረ ታስታውሻለሽ። እስካሁን ሀምሳ በመቶ ድምፅ ያገኘ ፓርቲ ባይኖርም እስከ ቀኑ ስምንት ሰዓት በተደረገው ቆጠራ የዲሞክራቲክ አሊያንስ ዲኤ አርባ ስድስት በመቶ ድምፅ ሲያመጣ የአፍሪካ ብሔራዊ ኮንግረስ ኤን ኤ አርባ በመቶ ድምፅ እንዲሁም የኢኮኖሚ ነጻነት ፓርቲ ዘጠኝ ፐርሰንት ድምፅ አግኝተው ጠቅላላ ውጤቱ በመጠበቅ ላይ ይገኛል። እስካሁን በተደረገው ቆጠራ የአፍሪካ ብሔራዊ ኮንግረስ ሀምሳ ሁለት ነጥብ አንድ ዘጠኝ በመቶ ይህም ማለት አንድ ሺህ ሰላሳ ስምንት መቀመጫዎችን ሲያሸንፍ የዲሞክራቲክ አሊያንስ ዲ ኤ ሀያ ዘጠኝ ነጥብ ዘጠኝ በመቶ አራት መቶ አስራ ሁለት መቀመጫዎችን ሊያሸንፍ ችሏል። የኢኮኖሚ ነጻነት ታጋዮች በበኩሉ ሰባት በመቶ ድምፅ በማምጣት ሀያ አንድ መቀመጫዎችን ነው ያሸነፈው። እንግዲህ አጠቃላይ ውጤቱ እየተጠበቀ ነው የሚገኘው። ከሀያ ሁለት ዓመት በኋላ ገዢው ፓርቲ በአሁኑ ምርጫ በርካታ መቀመጫዎችን እንዳጣ ነው እንግዲህ አሁን አንተም የነገርከን ዘገባዎችም የሚያሳዩት። ምክንያቱ ምንድን ነው? የአፍሪካ ብሔራዊ ኮንግረስ ኤን ሲ ደካማ የኢኮኖሚ እንቅስቃሴ ማድረግ፣ ሙስናን መቆጣጠር አለመቻሉ፣ በየጊዜው የስራ አጦች ቁጥር ማሻቀብና ለህብረተሰቡም ቅሬታዎች ፓርቲው ምላሽ መስጠት ባለመቻሉ በፓርቲው ላይ ያላቸው እምነት እየቀነሰ መምጣቱ ነው አስተያየት ሰጪዎች የሚናገሩት። እጅግ ደግሞ አስገራሚው ነገር ትናንት የፕሬዚዳንት ጃኮብ ዙማ የትውልድ የመኖሪያ ስፍራ እንካንድላ ማዘጋጃ ቤት ምርጫ ፕሬዚዳንቱ ትናንት ድምጻቸውን የሰጡ ሲሆን በዚሁ አካባቢ ማዘጋጃ ቤት ምርጫ የኢንካታ ነጻነት ፓርቲ በምጻረ ቃል አይኤፍፒ ሀምሳ ስድስት ፐርሰንት አብላጫ ውጤት በማምጣት ሊያሸንፍ ችሏል። ስለ ምርጫው ሂደትና ውጤትስ ህዝቡ ምን እያለ ነው? መገናኛ ብዙሀንስ ምን እየዘገቡ ነው? ህብረተሰቡ በርካታ ቅሬታዎች በውስጡ ነው ያለው። ከፍተኛ የሆነ የስራ አጥነት አለ። የመኖሪያ ቤት ጥያቄ አላቸው። የውሃ፣ የመብራት የመሰረታዊ ተቋማት ጥያቄዎቻችንን ምናልባት እነዚህ ተቃዋሚ ፓርቲዎችን በመምረጣችን ችግሮቻችን ሊፈታ ይችላል። ሙስናን ስለሚዋጉ እኩል የሆነ የስራ እድል ሊፈጠር ይችላል። ደቡብ አፍሪካ መጻኢ ጊዜዋ መልካም ይሆናል የሚል አስተያየት ነው ያላቸው። መላኩ፣ እንግዲህ የመጨረሻው አጠቃላይ ውጤት መቼ ነው የሚጠበቀው? የሀገሪቱ ገለልተኛ ምርጫ ኮሚሽን ዋና ስራ አስፈጻሚ ሞሶቶ ሞፊያ ረፋዱ ላይ በሰጡት መግለጫ ዛሬ ማምሻውን አጠቃላይ ውጤቱ ይታወቃል። ነገር ግን በአዋጁ መሰረት ሰባት ቀናት ይፈጃል አጠቃላይ ውጤቱን ለመግለጽ ነው ብለው ቅድም መግለጫ ሲሰጡ የነበሩት መላኩ አየለ ከጆሃንስበርግ አመሰግናለሁ። እኔም አመሰግናለሁ።